ዮሐንስ ዛሬ አቶ በቀለ ገርባን ጨምሮ በአቶ ጉርሜሳ ያኖ መዝገብ የተከሰሱት ምስክርነት ሲደመጥ ነው የዋለው። ቀኑን ሙሉ ነው መሰለኝ የዋላችሁት እዛው። እንዴት ነበር የፍርድ ቤት ውሎ? አመሰግናለሁ። ሸ ያው በችሎቱ ቀጠሮ መሰረት ከዚህ በፊት አቤቱት አቅርበው ነበረ። ባለፈው ቀጠሮ ጊዜ እንደዚሁ ለከሰዓት ተቀጥሮ እዛው ምሳ እንዲበሉ ከቤተሰቦቻቸው የመጣላቸው ተቀጥሮ ይህም ያላስፈጸሙ ዳቦ ብቻ ያለማወራረጃ የሰጡ የቅሊንጦ ማረሚያ ቤት ኃላፊዎች ቀርበው እንዲቀጡ ተደርጓል። ቅጣቱም በተግሳጽ ነው። ሁለተኛ የፍርድ ቤት ትእዛዝ ማክበር እንዳለባቸው በማስጠንቀቅ ጭምር ነበረ የተጀመረው። በመቀጠል ያው የአቶ በቀለ ገርባ የመጀመሪያ ምስክር የሆኑት አንደኛ ተከሳሽ አቶ ጉርሜሳ አያኖ ነው ነበሩ። እሳቸው ያው በፓርቲው ለረጅም ጊዜ አብረው እንደሰሩ እሳቸው ሲያውቋቸው ደግሞ በሰላማዊ ትግል የሚያምኑና ጠንካራ አቋም ያላቸው ከዚህ ውጭ የሀይል አማራጭ ሀሳብ እንደሌላቸው ከመኮንን ባለፈ አመፅ እንዲነሳሳ ወይም ኦሮሚያ የነበረው ወደ ሌላ እንዲተላለፍ ለማድረግ እንቅስቃሴ እንዳልነበራቸው ባጭሩ ይህንን መስክሯል። ሁለተኛ ምስክርም በተመሳሳይ በተለይ ደግሞ የአቶ ጉርሜሳ አያኖ ነው የተከሰሱበት አመፁ ከኦሮሚያ ወደ ደቡብ ክልል እንዲዛመት አድርጓል፣ የሚል የአቃቤ ሕግ ክስ ነበረ። ይህንን አለማድረጋቸው የሚያስረዱ ደግሞ ሌላው የፓርቲው አባል የሆኑት ምስክርነታቸው ሰጥተዋል። በሰላማዊ ትግል የሚያምኑ በፍጹም በስልቅ ባደረጓቸው ንግግሮችም በግንባርም እንደዚህ አይነት መመሪያ እንዳላስተላልፉ መስክሯል። እዚህ ላይ ለየት የሚያደርገው ነገር አቶ ግርሜ ሳያኑ ምስክርነታቸው በሚሰጡበት ጊዜ ልክ ስድስት ሰዓት ተኩል አካባቢ ሆኑ ነበረ። በዚህ ጊዜ በችሎት ባልተለመደ መልኩ አቃቤ ሕግ ርቦኛል ጨጓራ ያመኛል እና ማቋረጥ ብለዋል። እሳቸውን ለማግባባት ችሎቱም በጣም ሞክረዋል። በተቻለ መጠን ሁሉም እየተራበ እንደሚሰራ ለማግባባት ተሞክሯል። በጨራሽ ነው ያሉት። በዚህ ጊዜ አቶ በቀለ ገርባ ተነስተው እኛም የውህን ቤቱ ቱሃን ረሀብ ሁሉ ችለን ነው እንትን እያደረግን ያለው ነው እና ታግሰው ይጨርሱ የሚል ማሳሰቢያም ሰጥተው ነበር። ፈቃደኛ ያልሆኑም በዚህ ምክንያት ወደ ከሰአት ተዛውሯል። በከሰአትም ያን ያህል ወደ ከሰአት የተዛወረበትን ያህል የሚያቆይ ጥያቄ አልጠየቁም። በአጭር ጥያቄዎች ነበረ ያለቀውና በዛ ላይ ደግሞ ችሎቱ ድጋሚ መመሪያ ሰጥተዋል። እዚህ ሲቆዩ ቅሊንጦ ሄደው መብላት ስለማይችሉ ተገቢ ምሳ ማለት ቤተሰቦቻቸው ሊያቀርቡላቸው በሚችሉ የሚመጥ ምሳ እንዲያበሉ ከተግሳጽም ጭምር ነበረ መመሪያ የሰጠው ችሎቱ። አሁንም ግን አልተከበረም ምንደ ያሉት አቶ ቀለገርባ ሽንት ቤትም ተጠቅመን ነበረ። ከዛ መልስ ሄደን እጃችንም ለመታተብ አልተፈቀደልንም። ችሎቱ ባዘዘው መሰረትም ይረባ ነገር አልቀረበልንም። ዳቦ ነው የቀረበልን፣ ለዛውም ያለ ማወራረጃ ብለው ለፍርድ ቤት አቤት ብለው ነበር። ችሎቱ ግን ይህንን ጉዳይ ትንሽ ችላ ብሎት አልፏል። በአጠቃላይ የምስክርነት ሂደቱ ይህንን ይመስል ነበረ። ፍርድ ቤቱ ሌሎች ተጨማሪ ምስክሮችንም መጥራቱ ተሰምቷል። በአቃቤ ሕግ በኩል ነው ወይስ በተከሳሾች በኩል ነው? ባለስልጣናት ናቸው አሁን ደግሞ በምስክርነት እንዲቀርቡ የተጠየቀው። አዎ ተጨማሪ መከላከያ ምስክሮች ከአንድ እስከ አራት ቁጥር ለተከሰሱት ማለት ነው አቶ ጉርሜሳን እና አቶ በቀለን ያካትታል። በምስክርነት የጠሯቸው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ አፈ ጉባኤ አባዱላ ገመዳ፣ ዶክተር አብይ መሀመድ፣ የኦሮሚያ ምክትል ፕሬዚዳንት አቶ ለማመ ገርሳ ፕሬዝዳንት ጨምሮ በአጠቃላይ አምስት የሚሆኑ ባለስልጣናት በዚህ በመከላከያ ምስክርነት እንዲያስረዱ ይህም መጥሪያ ለማድረስ ደግሞ ከጠበቆች አቅም በላይ ስለሆነ ከፍተኛ ባለስልጣኖች ስለሆነ ችሎቱ ራሱ ትዕዛዙ የሚደርስበት ሁኔታ ቀርበው ፍርድ ቤት እንዲመሰክሩ መጥሪያ እንዲደርሳቸው በጠየቁት መሰረት ችሎቱ ይህንን እንዲጻፍ ትዕዛዝ በማስተላለፍ ለጥቅምት ሀያ ሰባት እስከ ሀያ ዘጠኝ የእነሱን የምስክርነት ቃል ለመስማት ቀጠሮ በመያዝ ነበረ የተጠቃለለው። አመሰግናለሁ። ዮሐንስ ገብረ እግዚአብሔር ከአዲስ አበባ። ሴድስጥልኝ እኔም አመሰግናለሁ።